የኮሮና ቫይረስ ስርጭትን ለመቆጣጠር የፌዴራል እና የክልል መንግስታት የተለያዩ እርምጃዎችን እየወሰዱ ይገኛሉ። ከእነዚህ እርምጃዎች መካከል የተወሰኑት የመንቀሳቀስ መብትን በመሰሉ የዜጎች መብቶች ላይ ገደብ የሚጥሉ ናቸው። እነዚህ የዜጎችን የጤና ደህንነት ታሳቢ ተደርገው እንደተጣሉ የሚነገርላቸው ገደቦች የህግ መሰረት አላቸው የላቸውም በሚለው ላይ ሙግት ይነሳል። እነዚህ ገደቦች ከመጣላቸው በፊት የአስቸኳይ ጊዜ አዋጅ ማወጅ አስፈላጊ ነው አይደለም የሚል ህገ መንግስታዊ ሙግትም አለ። ለእነዚህና ተያያዥ ጥያቄዎች መልስ ለማግኘት ሀብታሙ ስዩም ከአቶ እንዳልካቸው ገረመው ጋር ቆይታ አድርጓል። አቶ እንዳልካቸው የሕገ መንግስታዊ ሕግና መንግስታዊ አስተዳደር ምሁር ናቸው። ፌዴራሊዝምን ጨምሮ በተያያዥ ጉዳዮች ላይ ምርምር ከማድረግ አልፈው በተለያዩ የከፍተኛ ትምህርት ተቋማትን በመምህርነት አገልግለዋል። ሀብታሙ ጥያቄውን ይጀምራል። የፌዴራሉ መንግስት በመውሰድ ላይ ያላቸው እርምጃዎች ሕገ መንግስታዊና አስፈላጊነት ላይ ያለውትን ምልከት አስተያጋሩን ዓለም ያለችበት አሳሳቢ ሁኔታ ሁላችን የምንገነዘበው ነው። አደገኛ የሆነ በሽታም ነው። ኢትዮጵያም ኤክሰፕሽን አይደለችም። ብሔራዊ ችግር ሆኖ እያየነው ነው ነው። ይሁን እንጂ ለዚህ የሚሆኑ ቅድመ ዝግጅቶችም ሆነ እንደ ሀገር መወሰድ የነበረባቸው እርምጃዎች በጎ የምትላቸው እርምጃዎችን እና እንቅስቃሴዎች ነበሩ፣ አፋጣኝ ባይሆኑ ቶሎ የተደረጉ ባይሆኑ ነበሩ። ፌዴራል መንግስቱ ከዚህ በላይ የሆነ ሚና እንዲጫወት ህጉ ህገ መንግስቱ ይፈቅድለታል። ምክንያቱም በኢትዮጵያ አሁን በስራ ላይ ያለው ህገ መንግስት አራት ሁኔታዎች ሲከሰቱ በከፊልም ሆነ በሙሉ የአስቸኳይ ጊዜ አዋጅ የማወጅ ስልጣን በቀዳሚነት ለፌዴራል መንግስቱ የሚሰጥ ነው። አንደኛው ጦርነት ወይንም የሀገር መወረር፣ ሁለተኛው የህግ ጥሰት እና ብጥብጥ እውከት በመደበኛ ህግ መቆጣጠር የማይቻል ሲሆን የሚታወጅ አስቸኳይ ጊዜ ነው። ሶስተኛው ወረርሽኝ እንደዚህ ተዛማጅ በሽታዎችን በሚመለከት ነው። አራተኛው የተፈጥሮ አደጋ ነው። ሰው አሁን የገጠመን ወረርሽኝን እና ይሄ ተዛማጅ የሆኑ በሽታዎች ተላላፊ በሽታዎችን የሚመለከት ነው። ጉዳዩ እንዳየነው ዓለም አቀፍ ነው፣ ፓንደሚክ ነው ብለናል። ኢትዮጵያ ውስጥ ብቻ ያለ ጉዳይ አይደለም። ስለዚህ በአየርም በየብስም በየትኛውም በኩል ሊገባና ሊዛመት የሚችል እንደሆነ የምናውቀው ነው። በዚህ ሁኔታ ውስጥ የአስቸኳይ ጊዜያዎች ፌዴራል መንግስት ህገ መንግስቱ በሚፈቅደው ለት ስልጣን መሰረት ለምንድን ነው ያላወጣው? ከአስቸኳይ ጊዜያዎች ሳያወጣስ የተወሰዱ እርምጃዎች ህጋዊነታቸው ምንድን ነው ብለን ያየን እንደሆነ በእርግጥ ሌሎች የህግ ማዕቀፎች እነዚህ ኳራንቲን ቴስቲንግ ምናምንን በሚመለከት የዓለም አቀፍ በረራዎች ጋር ተያይዘው ያሉ ነገሮች የህብረተሰብ ጤና ጋር በሚመለከት ኢትዮጵያ ወይም የጤና ሚኒስተር ከተሰጡት ስልጣኖች ውስጥ አንዱ ነው። ይህንን በማስተባበር እንዲህ አይነት ሁኔታዎች ሲያጋጥሙ የሚወሰዱ እርምጃዎችን፣ ምክር ሀሳቦችን ከማቅረብም ሆነ መንግስት ስለሚወስዳቸው እርምጃዎች አክሽኖች፣ በቀዳሚነት ጤናን የሚመለከቱ ጉዳዮች ላይ ግንባር ቀደም ሆኖ እንዲሳተፍ ይፈቅድለታል። የሚኒስትሩ ስልጣንና ተግባር ውስጥ ይህንን መሰል አሁን የተፈጠሩትን መሰል አይነት ድርጊቶችን ለማከናወን የግድ ሕግን መሰረት ማድረግ አለ። ምክንያቱም ምንድን ነው በእንደዚህ ወቅቶች ላይ የሚወሰዱ እርምጃዎች የሰዎችን በቀጥታ ተፈጥሯዊ መብቶቻቸውን፣ መሰረታዊ መብቶቻቸውን፣ ነጻነቶቻቸውን የሚነኩ ናቸው። ስለዚህ የሰዎችን ነፃነትና መብት ለመንካት የህግ መሰረት ያስፈልግሃል። ሕግ ማውጣት ግድ ይልሃል። ያ ሕግ ደግሞ ከመደበኛው ሕግ የወጣ አስቸኳይ ጊዜ አዋጅ ውስጥ ሲታወጅ የሚወሰዱ ለመንግስትም ህጋዊነት የሚሰጡ ናቸው። ከዚያ አኳያ ካየ ነው ፌዴራል መንግስት ጋር ምክንያቱ ምን እንደሆነ በግልጽ ባናቅም በህጋዊነት አላላበሰውም ድርጊቱ የወሰዳቸውን እርምጃዎች። ክልሎች በተመሳሳይ የቫይረሱ ስርጭትን ለመቆጣጠር እርምጃዎችን እየወሰዱ ነው። ላብነት የትግራይ ክልል አስቸኳይ ጊዜ አውጇል። የአማራ ክልላዊ መንግስትም በክልል ውስጥ የሚደረጉ እንቅስቃሴዎችን በተመሳሳይ ገድበዋል። የእነዚህ እርምጃዎች ህገ መንግስታዊ ምንጫቸውን ስንመርምር ደግሞ በጣም ጥሩ ህገ መንግስቱ አሁን አንቀጽ ዘጠና ሶስት ላይ ንዑስ አንቀጽ አንድ ላይ ቅድም እንደጠቀስ ነው በመርህ ደረጃ ለፌዴራል መንግስቱ እነዚህ እንዲሰጥና ሁለት ልዩ ሁኔታዎች ላይ ክልሎች ክልል አቀፍ የሆነ ከክልላቸው ድንበር ወይም ግዛታቸው ያልተሻገረ አስቸኳይ ጊዜ አዋጅ የማወጅ ስልጣን ተሰጥቷቸዋል። እነዚህም በሽታ እንደዚህ ተላላፊ በሽታ ወይም ወረርሽኝ ሲከሰትና የተፈጥሮ አደጋ በዛ ክልል ላይ ብቻ ሲያጋጥም ነው። የነሱ ብቸኛ ስልጣን ተደርጎ መቆጠር የለበትም። ፌዴራሉ እርምጃ ያልወሰደ እንደሆነ ቁጭ ብለው መመልከት ስለሌለባቸው እና ህገ መንግስታዊም ኃላፊነታቸው ስለሆነ የክልሉን ነዋሪ ክልሉን ህዝብ መከባከብ የመጠበቅ ኃላፊነት ስላለባቸው በሁሉም ዙሪያ መለስ የሆኑ ዘርፎች ላይ አስቸኳይ ጊዜ እንዲያውጁ አብሮ እንደ መብት ተሰጥቷቸዋል። ያ ማለት ግን ያ አግባብ የሚተረጎሙበት በጣም በጠባቡ ነው። ምክንያቱ ምንድን ነው? በአንድ ተመሳሳይ ጉዳይ ላይ ሁለት ስልጣኖች ስለሰጡ ለፌዴራልም ለእነሱም ስለተሰጠ የክልሎቹን ስልጣን አስፍተን መተርጎም ያለብን አይደለም። ይሄ በተለምዶ ኮንከረንት ፓወር ወይንም የጋራ ጣምራ ስልጣን የምንለው ነው። ትግራይ ክልል እስካሁን ሶፋር ባለኝ መረጃ ኦፊሻሊ ወይም በደበኛ መልኩ በክልሉ ምክር ቤት በኩል አጸድቆ የክልሉ ስራ አስፈጻሚ አቅርቦ የታወጀው ትግራይ ክልል ነው። ሌሎቹ ላይ ግን በዜና እንደምንሰማቸው እና በኦፊሻል መግለጫዎች እንደምናያቸው ማስታወቂያዎች እንደምናያቸው የተለያዩ እርምጃዎች እየተወሰዱ ነው። ትራንስፖርትን በተመለከተ ማንኛውም አይነት እንቅስቃሴዎች እንዳይደረጉ የሚከለከል ሰው ቤቱ እንዲቀመጥ እና መግባትና መውጣት እንዳይኖር የሚያደርጉ እርምጃዎች፣ ክልከላዎች ምናምን እየተፈጠሩ ነው። እነዚህ እነዚህን ነገሮች ለማድረግ የግድ የአስቸኳይ ጊዜ አዋጅ ማወጅን አስፈላጊ እንደሆነ ቀደም አይተናል። ስለዚህ በምን አግባብ ነው አሁን እየተደረጉ ያሉት ብለን ስንል ህጋዊነት ያላቸው ሆኖ አናገኛቸውም። እውነት ነው አስፈላጊ እርምጃዎች ናቸው። እነዚህ እርምጃዎች በጣም ለህብረተሰብ ጤና፣ የጋራ ጤና እና ለመከላከል የስርጭቱ ለመከላከል አስፈላጊዎች ናቸው። ስለምክንያቱ አይደለም እየጠየቀን ያለ ነው፣ ስለሚወጣበት አግባብ ነው። እነዚህን እርምጃዎች ለመውሰድ የግድ የህግን ማውጣት አስቸኳይ ጊዜዎች ማወጅ አስፈላጊ ሆኖ ቅድመ ሁኔታም ስለሆነም ነው የፌዴራል መንግስትና የክልል መንግስታት በአንቀጽ 93 ላይ በተቀመጠው መሰረት የየራሳቸውን የአስቸኳይ ጊዜ አዋጅ የማውጣት ስልጣን ተሰጧችኋል። በአሁኑ ጊዜ አንድ ብቻ ክልል አውጥቷል። ሌሎች ክልሎችም ሊቀጥሉ ይችላሉ። የኋላ የኋላ ላይ ደግሞ የፌዴራሉ መንግስትም የራሴ አስቸኳይ ጊዜ አዋጅ አወጣለሁ ብሎ አዋጅ ሊያወጣ ይችላል። የእነዚህ የሁለቱ አካላት የአዋጅ አተገባበር አድማሱ ደግሞ ሊለያይ ይችላል። አንዳንዶቹ በአብዛኞቹ መብቶች ላይ ገደብ ሊያስቀምጡ ይችላሉ። ሌላኛው ደግሞ የተወሰኑ ደንቦች ላይ ብቻ ነው ገደብ ሊያስቀምጥ የሚሞክር ይሆናል። ይሄ በሚሆንበት ጊዜ የትኛው ህግ ነው ተፈጻሚ የሚሆነው? እንደዚህ ያለውን የህግ መጣረስ ወይም አለመናበብ እንዴት ተደርጎ እንደሚፈታ ህገ መንግስቱ የሚያስቀምጠው ነገር አለ ወይ? የእኛ የፌዴራሊዝም የፌዴራል ስርዓታችን በተግባር ላይ ዳብሮ እና ተሞክሮ አግኝቶ ተጨባጭ ጉዳዮች ተፈጥሮባቸው እንዳለመታደል ሆኖ አላየንም። ሶፋር ባለፉት ሁለት ዓመቶች እንዲህ አይነት ሲሚላር ነገሮችን ይሄ ከህገ መንግስት ስልጣን ጋር ያሉ የሚመስሉ ፍጥጫዎች እንበላቸው ኦር ደግሞ ወገብ መለካካቶች አሉ። ላይክ በፌዴራል መንግስትና በክልል መካከል ስልጣንን በተመለከተ ይህ አሁን አንዱ ማሳያ ይሆናል ብዬ አስባለሁ። የአስቸኳይ ጊዜ አዋጅ ክልሎች ቅድም እንዳልነው የማውጣት ህግ አስቸኳይ ጊዜ አዋጅ ህግ ማውጣት ስልጣን አንዱ ነው። ስራ አስፈጻሚን ስልጣን ነው የህግ ማውጣትም ነው። ያው ውጤቱንም ስለምናውቀው፣ አስቸኳይ ጊዜ አዋጅ ማውጣት ማለት ማወጅ ማለት የሚያስከትለው ውጤት እንጂ የሚያሳስበን አዋጁ አይደለም። የማገድ ኢፌክት ስላለው ነው የሚያሳስበን ይህን ለማድረግ ደግሞ የግድ ይህን አይነት ህጋዊ ስልጣን ተግባራዊ ስናደርግ በትክክለኛ አካል እንዲወጣ ነው የሚፈለገው። በዚህ ሁኔታ ላይ ክልሎች ይህንን ስልጣን ተሰጥቷቸው አደሴም ታይም ፌዴራሉ ይህንን ስልጣን ኤክሰርሳይስ ቢያደርግ ወይንም ቢተገብር፣ ለመጥቀስ እንደሞከርኩት ኮንከረንት ፓወር ወይንም የጣምራ ስልጣን ባህሪ ስላለው ይህ ጉዳይ ጣምራ ስልጣን ላይ ደግሞ ዋና አላማቸውም የጋራ በሚመስሉ ጉዳዮች ላይ አንድ ወጥ የሆነ አተገባበር እንዲኖረው ፌዴራል መንግስት ስልጣን ይሰጠዋል። ፌዴራል መንግስት እስካልተጠቀመበት ድረስ ክልሎች እንዲሰጥ እንዲጠቀሙ ይፈቀድላቸዋል። ፌዴራል መንግስት ግን ዋንስ ስኬፒንግ ካደረገ ወይም ከገባበት፣ እዚያ ጉዳይ ላይ አውቶማቲካሊ ኢንቫሊድ ያደርገዋል ማለት ነው የክልሎችን ህጎች ያ ማለት ግን ለምን ያህል ጊዜ ነው ከዛስ በኋላ ያለው ውጤት ምንድን ነው የሚሉትን ጥያቄዎች በተግባር ከሌሎች ሀገሮች ተሞክሮዎች አይተን የምንሰጠው ምላሽ እንጂ፣ በህግ የተቀመጠ ነገር የለውም። እኛ ሀገር ምክንያቱ ምንድን ነው? ቅድም እንዳልነው የፌዴራሉ አዋጅ ፕሪቬል ሊያደርግ ይችላል። በዚህ ጉዳይ ላይ ልክ ክልሎች ካወጡ በኋላ ፌዴራሉ ቢያወጣ ኢሚዲየትሊ እነሱን ኢንቫሊድ አድርጎ ወይም እንዳይጸና አድርጎ ፈራሽ አድርጎት የፌዴራሉ ተፈጻሚነት ይኖረዋል። ግን ደግሞ ምንድን ነው ከጉዳዩ አሳሳቢነት አኳያ ሁለት አፕሮቾች አሉ፤ የሪስትሪክቲቭ እና ሌስ ሪስትሪክቲቭ የሆኑ መብትን የሚገፉ ጉዳዮችን ክልሎች ለስ ሪስትሪክቲቭ ሆኖ ብናገኛቸው ሰብአዊ መብትና ነጻነቶች እስከሆኑ ድረስ የፌዴራሉ ደግሞ ሞር ሪስትሪክቲቭ ቢሆን ወይም የበለጠ ጨቋኝ ወይንም የበለጠ ገፋፊ የሚሆን ከሆነ የትኛውን ነው ተፈፃሚ የምናደርገው? ለዜጎች መብት የበለጠ የሚሰጠውን ነው ወይንስ ያነሰ የሚሰጠውን ነው? እነዚህም ጉዳዮች ሌላ መታየት ያለባቸው ነገሮች ናቸው። ምክንያቱም ከሰብአዊ መብትና ነጻነት ጋር ሲነሳ ሁሌም አገሮች ብዙ የማይጋፋ ህግ ከሆነ ለሱ ቅድሚያ ሰጡ ነው የሚባለው። በጣም የሚጋፋ ከሆነ በተቻለ አቅም እሱን ማስቀረት ነው ያለብን። እርምጃዎች የህግ መሰረት እንዲኖራቸው ማድረግ በአንድ በኩል ይነሳል። ጉዳዩ ደግሞ ፈጣን እርምጃዎችን የሚጠይቅ እንደመሆኑ መጠን ደግሞ ህጎችን ተላልፎም አንዳንድ እርምጃዎችን ወይም ውሳኔዎችን የማስተላለፍ ሂደትም አለ። ሁለቱን ማስታረቅ የሚቻልበት መንገድ የትኛው ነው ወይንም ደግሞ የትኛው ነው መቅደም ያለበት? እንግዲህ አሁን ካለንበት በጣም አንገብጋቢ ጉዳይ አኳያ በሁለቱ የስልጣን አካላት መካከል፣ በፌዴራል እና በክልል መካከል ያሉትን ተግባብተው እና አስቸኳይ የሆነ አገር አቀፍ አንድ ወጥ የሆነ መፍትሔ ቢያስቀምጡ እንደዚህ ለአሁን ለገባንበት ነገር መውጫ እንዲሆን አንድ አይነት አንድ ወጥ ተመሳሳይነት ያለው ህግ ተግባራዊ ቢደረግ አስቸኳይ ጊዜ አዋጆቹ ተግባራዊ ቢደረግ በጣም የተሻለ እና የተመረጠ ነው። ወደ ሁለተኛው ጥያቄ ቅድሚያ ለህግ ነው መሰጠት ያለበት። እያንዳንዱ ነገር ማንኛውም አይነት ነገር ህጉ በሚያዘው መሰረት ማይተገበሩ ከሆነ ህገ ወጥነትን ነው እያስተማረን የምንሄደው። በተቻለን አቅም ህግን መሰረት ያደረጉ እርምጃዎች ቢሆኑ መርጥ አለው ኛ